በድሬዳዋ ለጥቂት ቀናት ተገኝቶ የነበረው ሰላም ካለፈው እሁድ ጀምሮ ደፍርሷል። በዕለቱ በጫኝና አውራጅ ጸብ የተነሳ አንድ ግለሰብ ቦምብ ወርውሮ በነዋሪዎች ላይ የአካል ጉዳት ያደረሰ ሲሆን በተከታዮቹ ቀናትም ከተማዋ ሰላም ርቋት ቆይቷል። የችግሮቹ ገጽታ ምን ይመስላል? የደረሰው ጉዳት ምን ይመስላል? መፍትሄውስ ምንድን ነው? የሚሉትን አዲስ ቸኮል በዘገባው ዳሷል። ሰባት ሰዎች ከሞቱበት የጥቅምት 12 እና 13 ግጭት በኋላ ለተወሰኑ ቀናት የመረጋጋት ምልክት ይታይባት የነበረችው ድሬዳዋ ባለፈው እሁድ በጫኝና ወራጆች መካከል በተከሰተ ግጭት የተነሳ የተጣለ ቦምብ በስምንት ነዋሪዎች ላይ ቀላልና ከባድ የአካል ጉዳት ማድረሱን ተከትሎ ሰላም አደፍርሷል። ለብዙኃን መገናኛዎች ስለ ጥቃቱ የድሬዳዋ ፖሊስ ኮሚሽን ኮሚሽነር ይህንን ብለው ነበር። በሚመጣበት ሰዓት ሰውዬው ደግሞ አጸፋዊ ምላሽ ያደረገው የቀድሞ የመከላከያ ሰራዊት ማለት መከላከያ በቀድሞ መከላከያ ሰራዊት ስለነበር ከዛ በመከላከያ ሰራዊት ከርቶ የመጣና ራሱን ደብቆ ያለ ሰው ነው። ይህ ሰው እንግዲህ ኤፍዋን ቦምብ ወርውሮ በስምንት ሰዎች ላይ ቀለልና ከባድ የአካል ጉዳት አድርሷል። እንግዲህ በአሁኑ ሰዓት ምናልባት ሄዳችሁ ካያቸው ሁለቱ ሰዎች ሆስፒታል ተኝተዋል። ሌሎቹ ግን ታክመው ወደ ቦታ ሄደዋል። በዛ ቦታ ያለ የፖሊስ ኃይልና የመከላከያ ሰራዊት ይሄንን ተጠርጣሪ በመያዝ ኢሚዲየትሊ ወደ ቁጥጥር ስር እንዲሆንና በሕግ እንዲቀርብ ስራዎች እየሰሩ ነው ያሉት። በወቅቱ የማረጋጋት ስራዎች ተሰርተው ድሬዷ ወደ ቀድሞ ሰላሟ ትመለሳለች ሲባል ግን ከሁለት ቀን በፊት የከተማዋ ሰላም ዳግም ደፍርሷል። ባለፈው ማክሰኞ ከምሽቱ አምስት ሰዓት ገደማ ጀምሮ እስከ ንጋት ድረስ ከተማዋ በተከታታይ ተኩስ ስትናጥ ነበር ያደረሰችው። በማግስቱ ማለትም ትላንትና ጠዋት ጀምሮም እስከ ከሰዓት ድረስ በየመሃሉ ተኩስ ሲሰማ ነበር። የግጭቱ ማዕከል የነበሩት ከገንዳዳ እስከ ደቻቱ፣ ከአዲስ ከተማ እስከ ቀፊራ እና አምስተኛ ያሉ ኩታገጠም ሰፈሮች ነበሩ። በማግስቱ ስለ ተኩሱ መንስኤ ያገኘነው መረጃ የሚያመለክተው በአጎራባይ ሰፈሮች መካከል ግጭት ውስጥ ያሉ ወጣቶችን ለ በመበተን የጸጥታ ኃይሎች ሲተኩሱት የነበረ መሆኑን ነው። ለመሆኑ ግጭቱን ማን ጀመረው? ለምንስ ጀመረው? በሚለው ላይ ላለፉት ሁለት ወራት ተደጋጋሚ ግጭቶች ሲገቡ የነበሩት የአዲስ ከተማና ደቻት ወጣቶችን በአንድ ወገን፣ የቀፊራ አምስተኛና ገንዳዳ ወጣቶችን ደግሞ በሌላ ወገን ለማናገር ሞክረን ነበር። ስሙ እንዲጠቀስ ያልፈለገ የቀፌራ ነዋሪ እንዲህ ይላል። መጀመሪያ ጊዜ አዲስ ከተማና ደቻቱ አልተጣሉም ነበር። ከትላንትና ወዲያ በመጀመሪያ ጊዜ ከዛ ከአዲስ ከተማ ተነስተው ልጆቹ ግንቡን አልፎ ወደ ወደ ገንደ ጋራ ሊገቡ ሲሄዱ ልጆቹ የዚህ የቀፊራ ልጆቹን ተነስተው ድንጋይ እየተወራወሩ እስከ አዲስ ከተማ ግንቡ ድረስ ይሄዳሉ። ከዛ በኋላ መከላከያ ይመጣና ና እነዚህን የሚመልስ ና እነዛን ይመልሳል። እንደገና በታች በኩል ነው የገቡት ማለት ነው። የአዲስ ከተማና የደጫት ልጆች እዚህ ቀፊራ ውስጥ የሆነ መጋዘን አለ፣ ድንች ምናምን የሚያወርዱበት ቦታ እዛ ጋር የሄዱና ሽንኩርት ምናምን እቃ ምናምን ሰራቡና ያቃጥሉና ከዛ የተፈረዙ የከፊራ ልጆችም ደግሞ ተመልሶ ሄዶ እነሱም ለመመለስ ወደ ታች ሄዶ ድንጋይ ሲወረውሩባቸው አሁንም ሄዶ መከላከያ ሄዶ መሃላቸው ገብቶ ያባራቸውና እንዳሁም ወደ ዘጠኝ ነው ስምንት መኪና ነው ወደ ከፊራ ግንድ ጋራ ገብቶ ልጆችን ነው እየደበደበና እየለቀመ የወሰዳቸው እና ይህ የሚናገው ነገር ይሄንን ነው። እውነታውን ነው ለመናገር የምንፈልገው። ስለዚህ መጀመሪያ ከአዲስ ከተማ የተነሳው ማለት ነው መጀመሪያ ከአዲስ ከተማ የተነሳው ከዛ በኋላ የአዲስ ከተማው መቀላቂያዎች ሲያበርዱ፣ ከደካቱ በኩል ነው እስከ ቀፊራ ማዞሪያ ዋካ ድረስ ነው የመጡት ማለት ነው እነዛ እና እዛ ድረስ ሲመጡ እነዚህ ደግሞ ከጋራ ላይ እንደገና ወርዶ ወደ በፊራ ወርዶ እንደገና ወደ ታች ሲመልሷቸው መከላከያ ይመጣና ሁለቱም ሁለቱን የአባሉ ይመጣሉ። አሁንም ስሙ እንዲጠቀስ ያልፈለገው የደቻቱ ነዋሪ በበኩሉ እንዲህ ይላል። ጠቡን ማን ጀመረው ላልከኝ፣ ጠቡን የተለመዱት ናቸው የሚጀምሩት። ሁሉ ጊዜ እነሱ ነው የሚጀምሩት። ከነሱች አንድም ጀማሪ የለም። ሁሉ ጊዜ ሌላው ተከላካይ ሆኖ ባለው መጠን ለመከላከል የሚሞክረው የትራምፕ እንደዚያ ተመሳሳይ ነበር። የሆነ ከትራምፕ ወዲያ ሊሊ ይችላል በብዛት ከተለያዩ ሀገር ገብተዋል ብለን በዚህ አካባቢ ላይ ስጋት ነበረ። ያ ሌሊት እንደዛው ምንም ነገር ሳይሆን አደረና ጠዋት ላይ አንድ ሩብ ጉዳይ ነው ሀያ ጉዳይ ገደማ ጋሚ ጀመሩ ጀመሩ፣ ወር በየቤት ጋራ ላይ በር መምታት መስበር የሚነሳው የአምስተኛ ከሚባል አካባቢ ነው። ያው እነሱ ከሚኖሩበት አካባቢ እኛ ምዛላ ያለ ያለ ነው ከእኛ ጋር እነሱ አንድ መስመር ነው የሚለየን፣ አንድ የአስፋልት መንገድ ነው የሚለየን። በአጠቃላይ ትይዩ ነው። ያው እንደ አጨማመጥ እነሱ ያሉበት አካባቢና እኛ ያለንበት አካባቢ ማህበረ ሰቡ የተለያየ ነው ያለው። አማራ አማርኛ ተናጋሪ ክርስቲያን ሊሆን ይችላል። ከዛ ደግሞ ያሉት በተቃራኒ ያሉት ናቸው፣ እና ከዛ ነው የሚጀምረው። ከዛ ደግሞ በተቃራኒ ያለነው ደግሞ እኛ ለመከላከል ጥረት እናደርጋለን፣ ግን በምንችለው እንዳሁን በወ እንከላከልን ማለት ሀይላቸው በዛ ስለሆነ ተከላክለን ብዙ ነገሮቻችን ማደን አልቻልንም። ብዙ አካባቢ አንዱ ሌላውን እየወቀሱ ተደጋጋሚ ግጭት ውስጥ መግባት በተደጋጋሚ ሲስተዋል የነበረ ችግር ነው። አንዱ ሰፈር የሌላውን እውነትና ጉዳት ለማየት የተዘጋጀ አይመስልም። በትላንትናው ዕለት ግጭት ብቻ አንድ የቀፊራ ና አንድ የገንዳ አዳ፣ በአጠቃላይ ሁለት ወጣቶች ህይወት ማለፉን እንዲሁም አንድ ታዳጊ ህፃን ከፍተኛ አካል ጉዳት ደርሶበት ቢላል ሆስፒታል ህክምና እያገኘ መሆኑን ስሙን መጥቀስ ያልፈለገው የቀፊራ ነዋሪ ለቪኦኤ አስታውቋል። ሆኖም የተጠቀሰውን ጉዳት ከድል ጮራ ሪፈራል ሆስፒታል ና ከፖሊስ ለማረጋገጥ ያደረግነው ሙከራ የአመራሮቹ ስልክ ባለመነሳቱ አልተሳካም። በአዲስ ከተማና ደቻቱ በኩልም በርካታዎች የመፈንከት እንዲሁም የእጅና እግር ስብራት እንደደረሰባቸው ነው ስሙን መግለጽ ያልፈለገው የደቻቱ ነዋሪ ይገለጸልን። ይህም መሰል መጠቃቃቶች ድሬዳዋ በተደጋጋሚ እየታየባት ነው። በርካታ ነዋሪዎች የከተማን ሰላም ለማስከበር መንግስት የሚጠበቅበትን እየተወጣ አይደለም ሲሉ ይከሳሉ። የድሬዳ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ትናንትና ለከተማ ኤፍ ኤም ድሬ 106.1 በሰጡት ቃለመጠይቅ እንዳስታወቁት የጸጥታ ኃይሉ በቀጣይ የሚወስዳቸው እርምጃዎች ይኖራሉ ከዛም እዚህም በልጥ ብርገም እያሉ የሚነሱ ችግሮች አሉ። አንዳንድ ችግሮች ያው ለውጡ ካለመከምደ የተነሳ የሚነሱ ችግሮች ናቸው። ሌሎቹ ደግሞ ይሄንን ችግር የራሳቸው አጀንዳ አድርገው መውሰድ የሚፈልጉ የብሄር የሃይማኖት ቢጠ ለመቀጠፍ የሚያደርጉት ሰውጭ አለ። በተቀናጀ መልኩ እዚህም ሆነ በድሬዳዋ ዙሪያ ባሉ አንዳንድ ከተሞች ላይ አሁንም እየሆነ ያለ ነገር ነው። ከዚህ ተነስተው እንግዲህ በድሬዳዋ አሁን የብሄር መልክ የያዘ የሃይማኖትም ግጭት እንዲፈጠር በጣም ከፍተኛ ጥረት ሚደረግ ነበረ። የሚፈለገው ድረሽ እና እነሱ ያሰሩ ድረስ ትወጣ አይሄድም። ይሄ ግጭት ግን ብልጭ ድርቅም እያለ የከተማው ማህበረሰብ እየጎዳ ያለበት ሁኔታ ነው ያለው። ይሄን ስነት በብሔር የሚመስል እዛም እዚህም የአገር ጉዳት፣ ንብረት ውድመት እና ዘረፋ የሚታይበት ሁኔታ ነው ያለው። ይህ ለመከላከል የሰጣው ሀይል ከምንጊዜው የበለጠ የአገር መከላከያ፣ የፌዴራል ፖሊስና የድሬዳዋ ፖሊስ በጋራ ፍጹም ትዕግስትና ወገናዊነት በተሞላበት መልኩ ነው ይሄን ነገር እያደረገ ያለው አሁን ግን ከሀገርና ከህዝብ በላይ የለም። በዚህ መንግስት በሰጠው አቅጣጫ አስፈላጊ እርምጃ ሁሉ ወስዶ ሰላሙን የማረጋጋት ኃላፊነት እየወሰደ ያለው ማህበረሰቡም ይሄን ተረድቶ ከአሁን በኋላ ህግን በማስከበር የጸጥታ ሀይሉ በሚያደርጋቸው ማናቸውም እንቅስቃሴ ጎን እንዲሰለፍ የድሬዳዋ ከተማ ፖሊስ ኮሚሽን ጥሪውን ያቀርባል። ኮሚሽነሩ። ይህም ብሉም ትላንትና ማታና ዛሬ ጠዋት ግን ግጭቱ ሰፈር ቀይሮ ሳቢያን አካባቢ ለንብረቱ ውድመትና ዘርፊያ መንስኤ የሆነ ግጭት ተከስቷል። ከሰዓት በኋላ የጽጥታ ኃይሎች የከተማዋን ሰላም ማረጋገጥ ቢችሉም ስለ ነገ ወይም ስለ ዛሬ ሌሊት ግን ማንም እርግጠኛ አይደለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።